በሶማሌ ክልል ተከስቶ የነበረውን የጸጥታ ችግር ተከትሎ ተፈናቅለው በባሌ ዞን የሰፈሩ ወደ ቀያቸው መመለስ ቢፈልጉም አለመቻላቸውን እየተናገሩ ናቸው። በዞኑ ከመቶ ሀያ ሺህ በላይ ተፈናቃዮች መስፈራቸውን የገለጸው የባሌ ዞን አደጋ መከላከል ጽሕፈት ቤት ወደ ቀያቸው የሚመለሱበትን መንገድ ለማመቻቸት ከሁሉም አካሎች ጋር ውይይት እየተደረገ መሆኑን አስታውቋል። ሙክታር ጀማል ተጨማሪ አለው። በኦሮሚያ ብሔራዊ ክልላዊ መንግስትና ሶማሌ ክልል ተከስቶ የነበረው የሰላም አለመኖር ተከትሎ ከአዋሳኝ አካባቢዎች የተፈናቀሉ ሰዎች እስካሁን ወደ ንብረታችንና ቀያችን አልተመለስንም ባለንበትም ኑሯችን እየተመቻቸልን አይደለም ሲሉ ተናግረዋል። በክልሉ በባሌ ዞን ከሰባት ያላነሱ የተለያዩ ወረዳዎች ውስጥ የሚኖሩ ተፈናቃዮች ንብረታቸውን በአጠቃላይ እርግፍ አድርገው እንደ ወጡ አለመመለሳቸውንና ለችግርም መጋለጣቸውን ነው በራይቱ ወረዳ ያነጋገርኳቸው አቶ መሐመድ በራርቲም ነው የሚገልጹት። አባ ወራ ቶኮከዴ ቤሌን እንጅሉ ካልቴና ዋን ስላ ጠበኛ በካሰን ኑራ ቡቃ ሁንደ ቀመጤ ረጅረ አንድም አባወራ የተመለሰ የለም። መሬታችንን ኩሪያችንን ንብረታችንን በሙሉ ጥለን የመጣ ነው። እኛ እንኖርበት የነበረው አካባቢ ዕጣንን ጨምሮ የተለያዩ የተፈጥሮ ሀብት ያለው አካባቢ በመሆኑ ሆን ተብሎን የተገፋ ነው። መንግስት አስፈላጊውን ድጋፍ አድርጎልን ደህንነታችንን አስከብሮ ወደ ቦታችን እንዲመልሰንም ነው እኛም የምንፈልገው ተፈናቃዮቹ በባሌ ዞን ራይቱ ሰዌና መደወላቡ በራቅ በርበሬና ሌሎች ወረዳዎች ውስጥ በስፋት የሰፈሩ ሲሆን፣ አሁንም አልፎ አልፎ የጸጥታ ችግሮች እንዳሉ ነው የተናገሩት። ካሉበት ሰንብቶ መቆየትም እንዳይቻል ከፍተኛ የማኅበራዊ ድጋፍ ችግሮች እንዳለባቸው ተናግረዋል። ተፈናቃዮችን በተለያዩ ጉዳዮች ለመደገፍ ሲንቀሳቀሱ ከነበሩ የባሌ ዞን ወጣቶች ውስጥ አንዱ ወጣት ነስረዲን አደም በአካባቢው አለ የሚላቸውን ችግሮች ለአሜሪካ ድምጽ ተናግረዋል። አመታዊ ቃቸን ፋዮ ፍደንደው ሰራር ፋዮ ፍደኔ ሙታ ራይቱ ራ ቢሻን ቦቴላን ትጌታ ቱሬ። ለምሳሌ ዳዌ ሰረርንና ዳዌ ቃቸንን ከወሰድን ከራይቱ ነው። በቦቴ ውሃ እየጫንም እናደርስላቸው። ዳሞሌ የሚባል መሬት ጉራ ዳሞሌ ወረዳ ውስጥ ከፍተኛ ችግር ውስጥ ነው ሰፋሪዎቹ የሚገኙት። ጂብሪ እንደዚያውም የተለያዩ ቦታዎች አሉ። እነዚህ ሰዎች ከፍተኛ ችግር ውስጥ ነው ያሉት። የመጠጥ ውሃም ሆነ ምግብ ለማግኘትም ይቸገራሉ። በርቀት ላይ ያሉ ሰዎች ከመሆናቸው አንጻር ማንም ስለነሱ ተዝ የሚለው ሰው የለም ማለት ይቻላል። ናምኒ ተኩኮ መንቀቡ የቱን እንደንደመ ኡመት ካን ሚንፋሴ ይሰቱ ኡመት ገብዳ ከሪሞት ለፈፈጎቲ ለፈላለመኔ ተፈናቃዮችን ወደ ተረጋጋ ህይወታቸው ለመመለስ እየተሰራ ያለ ስራ መኖሩን ነው የባሌ ዞን አደጋ መከላከልና ዝግጁነት ጽህፈት ቤት የሚገልጸው። የጽህፈት ቤቱ የአደጋ ተጋላጭነትን መቀነስና ማስጠንቀቂያ ባለሙያና የጽህፈት ቤቱ ተወካይ አቶ ግርማ ነገወ እንደተናገሩት ተፈናቃዮች በሰላም ወደ ቦታቸው ተመልሰው ከጎረቤቶቻቸው ጋር እንዲኖሩ እየተሰራ መሆኑንም ተናግረዋል። ከሁለቱም ወገን ሰፊ ውይይት ሲካሄድ እንደቆየ የተናገሩት አቶ ግርማ ይህም በቅርብ ተጠናቆ ገቢራዊ ይሆናል ሲሉ ተናግረዋል። ጃልቀበረት ናኖ ኩመ ዲበ ቶኮ ኩመ ሶዶሚ ቶርባ ቱረኒ ኦልሞስት ያም እሞ ናኖ ኩመ ዲበ ቶኮ ፊ ኩመ ዲደማቲስ ገዲ ሲቀኒራ እንደ ባሌ ዞን ተፈናቃዮች መጀመሪያ ከአንድ መቶ ሰላሳ ሺህ በላይ ነበሩ። አሁን በሂደት እየቀነሱና ቦታ እያስያዝ ናቸው መተን ወደ መቶ ሀያ ሺህ የሚሆኑ ተፈናቃዮች ቀርተዋል። የቀሩትንም ወደ ቀያቸውና ንብረታቸው የሚመለሱበትን መንገድ ለማመቻቸት እየተሰራ ይገኛል። በሶማሌ ክልል ድንበር ላይ የሚገኙ ነዋሪዎችን የሚመለሱበትን መንገድ ተወያይተን ተነጋግረንበታል። በተለያዩ ከተሞች ሰፍረው የሚገኙ ሰዎችን በተመለከተ ባለው አቅም ቤት ተሰርቶ የከተማ ኑሮ እንዲጀምሩም ተደርጓል። መራፊላ ጃረሙ ባት ማን ጃረማፊ ቢራ ከመነትል ገለኒ ዝረ ይችላ በባሌ ዞን የሚገኙ ተፈናቃዮች ከፍተኛ የመጠጥ ውሃ ችግር እንደሚያጋጥማቸውም ጭምር ከዚህ ቀደም የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ያወጣውን መግለጫ የአሜሪካ ድምፅ መዘገቡ ይታወሳል። በዞኑ የሚገኙ ተፈናቃዮች ከተለያዩ የሶማሌ ክልል ከተሞች በግጭቱ ምክንያት ሸሽተው የተመለሱና በድንበር ላይ በጸጥታ ጉዳይ ወደ ኋላ እያፈገፈጉ ተፈናቃዮች መኖራቸውን ነው ዞኑ የሚገልጸው። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።